Yut Atuç Alım ሴቶች በተለይ ደግሞ ወጣት ልጃገረዶች ለጾታዊ ጥቃት የተጋለጡ ናቸው። ጥቃቱ መንገድ ላይ ከሚደርስባቸው ለከፋ አንስቶ እስከ መደብደብና መደፈር ሊደርስ ይችላል። ሴቶች ራሳቸውን ከማንኛውም ጥቃት ለመከላከል ስለሚያስችሏቸው መብቶች ይበልጥ እየተገነዘቡ ቢሆንም ኢትዮጵያ ውስጥ አሁን ድረስ ጾታዊ ጥሰት ሲደርስባቸው ምን ማድረግ እንዳለባቸው የማያውቁ ወይም በሴቶች ላይ ጥቃት ሲፈጸም እያዩ እንዳላዩ የሚያልፉ ጥቂቶች አይደሉም። ሴቶች ውጪ አምሽተው ብቻቸውን ወደ ቤታቸው እንዳይመለሱ ከሚያደርጋቸው ምክንያቶች አንዱ ጎዳና ላይ ሊገጥማቸው የሚችለው የጾታዊ ጥቃት ፍራቻ እንደሆነ ይናገራሉ። ይህ ግን ጥቃቶች ከመሸ ብቻ ይፈጸማሉ ማለት አይደለም። በቀንም ይፈጸማሉ። ሴቶች በተለይ ወጣቶች በሚኖሩበት አካባቢ ወይም በዙሪያቸው ምን ያህል ደህንነት እንደሚሰማቸው እና ምን ያህል ሳይሰጉ እንደሚንቀሳቀሱ በጠየቅንበት ወቅት የሐዋሳ ከተማ ነዋሪ የሆነችው ወጣት ደራርቶ አየለ ተሞክሯን አካፍላናለች። ሐዋሳ ላይ ብዙም አይከብድም፣ ማለት ሰው ይሄን ያህል እንትን አይደለም ማለት አቁመዋሉላ፣ እንደዚህ እንትን አይሉም፣ አይተናከሉሽም ምናምን ግን ሆሳና ትንሽ ያስቸግራሉ። መንገድ ላይ ምናምን ነገር ሰው ያሳልፉ ሙላ አንዳንዱ ምናምን ነገር ያስጠላል። ይማታሉ ለሚሳደብ ከመሬት ተነስቶ። ደራርቱ በራሷ ላይ የገጠማት ጥቃት ባይኖርም ከጓደኞቿ ጋር የዩኒቨርሲቲ ትምህርቷን የምትከታተልበት ሆሳና ከተማ ውስጥ የገጠማቸውን ገልጻልናለች። ባንክ ብር አውጥተን ዝም ብለን እያለፍን ሱቅ ገብተን ስንወጣ ነው። ግርግር ነበረ የገበያ ቀን ምናምን ስለሆነ በዛ ሰበብ እኛ እንደውም አላየንም እየተሳሳቅን ስናልፍ ነው የመታት ጓደኛችንን እና፣ ከዛ ያው ትላልቅ ሰዎች እንደ አጋጣሚ ይዞ አካባቢያችን ስለነበሩ እንዳይደረግም ምናምን ብለው እንትን አሏቸው። ለምን ነበር የመቷት? ዝም ብሎ ነው። አያውቁንም። ሙላ ኦኬ ሌላ ሀገር ልጆች ናቸው ምናምን ነገር አሉና ዝም ብሎ መታት። በዛን ጊዜ ምን አይነት እርምጃ ወሰዳችሁ? ያው እኛ ለአካባቢውም አዲስ ስለሆነ ጸጥ ብለን ነው የምንሄደው ያው የተለመደ ስለሆነ ብለን ይህ የሆነው መቼ ነበረ? አሁን በዚህ አመት ወደ ጥር ምናምን የመጀመሪያ ሴሚስተራችን ላይ ነው። ስለዚህ ሩ ጊዜ አይደለም ማለት ነው። በፊት እስከ አስራ ሁለተኛ ክፍል ባለሽበት ጊዜ ውስጥስ እንደዚህ መንገድ ላይ የሚያስቸግሩ ወጣቶች ነበሩ? አረ የሉ ማለት ገጥሞኝ አያውቅም። እዚሁ ሰፈር አካባቢ ነው ባስ እንይዛለን፣ እንሄዳለን፣ እንመጣለን። ይሄን ያህል እዚሁ የሰፈር ልጆች ምናምን ስለሆኑ አይተናኮሉ እንደ ደራርቱ አይነት ገጠመኝ ያላቸው ወይም የታዘቡ ጥቂቶች አይደሉም። ከነዚህ አንዷ የመቀሌ ከተማ ነዋሪ ካሲት አጽባሃ ናት። መንገድ ላይማ ይላከፋሉ። ታክሲ እንትኖች ራሱን ላይ ይላከፋሉ፣ ስታልፊ የሚያልፍ ሴቶችን ራሱ ሁሉ ይሳደባሉ ምናምን። እንደዛ ነገርማ አይጠፋም የትም ሀገር ብትሄጅ ማለት ነው። መልሳ ለመስጠት ራሱ አንድ እንትን ስለሆነ ዝም ብለዋቸው ሲያልፉ ያው ዝም ይላሉ። ከተመላለሱባቸው ግን መሟታትም አለ፣ መጣላትም አለ። ወይ የባሰ ስድብ ስለሚያጎርፍብሽ ሰውም ለመደው መሰለኝ ዝም ብሎ ነው የሚያልፈው። አንቺ እንደዚህ ገጥሞሽ ያውቃል? ላ ብዙ እንኳን ባልሰማቸው እኔ ያው በእድሜም ትንሽ እንትን ስላልኩኝ ለእኔ እንኳን ብዙ አይለክፉኝም። ይሆናል የሆነ ነገር ሲናገሩ ወይ በጫማሽ ወይ በልብስሽ ወይ በምናምን ግን የሆነ ነገር ይሰማሻል፣ ከኋላሽ ሆኖ ሲናገሩ። በዛ አይነት ነገር የሚያጋጥመው ያው በብዛት የታክሲ ወያላዎች ላይ ነው። ምክንያቱም የታክሲ ተራቸው እስኪደርስ አንድ መደዳ ላይ ተሰብስበው ቁጭ ነው የሚሉ ካሲት አመሸች ቢባል እስከ ሁለት ሰዓት ድረስ ነው። ቶሎ ነው የምገባው እኔ ብዙም አምሽቼ አላውቅም። የቢሮውም ሰራተኛ ስለሆንኩ ቶሎ ነው የምወጣው። አጋጣሚ የማምሸት እድሉ ካለ ግን ፍርሃቱ ስላለ ያው በኮንትራት ባጃጅ ነው የምትሄጂው እንጂ ዝም ብለሽ አትሄጂም። ኮንትራት ባጃጁ ራሱ ሁሉ የሚታወቅ ምናምን መሆን አለበት። ታክሲም ስለማይገኙ ዝም ብዬ ብቻዬን እሄዳለሁ ማለት ከባድ ነው። እንኳን እሱ ማታ ቀንም ራሱ ያው ለግነቱም ስለምትሰሪ ያው ለሁሉም ተብሎ እንትን ነው የምናረገው። እየተለከፉና እየተሰደቡ ዝም ብለው የሚያልፉት ሴቶች ቢከሱ ምን ያህል የህግ ከለላ ያገኛሉ? የህግ ባለሙያ ጠይቀናል። ሰማሃን ጌታቸው የኢትዮጵያ የህግ ባለሙያዎች የሴቶች ማህበር አባልና የሴቶች መብት ተሟጋች ናት። የመንገድ ላይ ለከፋን ህጉ እንዴት ይመለከተዋል ለሚለው ጥያቄ ምላሽ ሰጥተናለች። ምን አይነት ለከፋ የሚለው በህግ የምታይበትን ይወስነዋል። ለምሳሌ ሰው ባጠገብሽ ሳልፍ የሆነ ነገር ይናገራሉ። ስድብ አይደለም። ስድብ እስካልሆነ አንቺ ሊከፋሽ ይችላል። ምናልባት ለምን በሰላም መንገዴን እየሄድኩ እያለ ሰው ይናገራል በሚለው ማለት ነው። እንደዚህ እንደዚህ አይነቶቹ በህግ የሚታዩ ነገሮች አይደሉ። እንደ ግለሰብ የምትይዣቸው ናቸው። ያ ማለት ምን ማለት ነው? ያን ነገር ሰምተሽ ልብሽ ውስጥ አስገብተሽ ቅሪ ይልሻል፣ ወይስ ደግሞ እንደው መንገድ ላይ በቃ እንዲህ አይነትም ሰው አለ ብለሽ ዝም ብለሽ የምታልፊ ይሆናል የሚለው የግለሰብ ውሳኔ ነው የሚሆነው ማለት ነው። ስድብ፣ ዛቻ የሚል ደረጃ ላይ ሲደርስ በህግ ቢታይ ይሆናል። እሱንም የሚገልጸው ለምሳሌ አንዳንዴ ይሄ ለከፋ የምትይው ነገር ወይም ሴክሹዋል ሃራስመንት የምንለው ነገር ወሲብ ነክ የሆነ ያልተፈለገ ንግግርም የተለያየ ነገርን ሊያካትት ይችላል። በህግ መውሰድም ይቻላል። ሰደበኝ የሚለው ምስክር ይዘሽ ፍርድ ቤት ሄዶ ምንድን ነው ፖሊስ ጣቢያ ሄዶ ሪፖርት የሚደረግ ነገር ማለት ነው። ስብእናን የሚነካ ወይም ዘር ወይም የተለያየ ማንነትን የሚነካ ሲሆን ማለት ነው። ምን አይነት ስድብና ዛቻ ነው አንድን ሰው በህግ ደረጃ ሊያስቀጣ ወይም ሊያስከሰስ የሚችለው? ለምሳሌ እናትሽን ብሎ መናገር ለእኔ ትልቅ ስድብ ነው። ምናልባት ግን እንደ ሁኔታው ሁኔታ ለምሳሌ ድሬዳዋ ቢሆን ይሄ የተባለው ማለት ነው፣ ምን ሆንሽ ልትባይ ትችያለሽ። ራሱ እንደየቦታው ይለያያል። የትኛው ስድብ ነው እንደ ስድብ የሚቆጠረው የሚለው ግን እንደ ሀገራችን መለኪያ አለ። ማንኛውም ምክንያታዊ የሆነ ሰው የምትዋላ ሪዝናብል ፐርሰን ስታንዳርድ የሚባል አለ። ምክንያታዊ የሆነን ሰው ሊያናድድ የሚችል ጸያፍ ማነጋገሮች ሊሆኑ ይችላሉ ማለት ነው። ዛቻ የምትይው የምልሽ ላገኝሽ እና ቆይ እንዲህ አይነት ማስፈራሪያችን ነገ ጠዋት እዚሁ ጠብቄ ቆይ ያገኛታለሽ እንዲህ ያሉትን ሊያካትት ይችላል። ከዛም ሊያልፍ ይችላል። ብዙውን ጊዜ ለምሳሌ ወንዶች ሰብሰብ ብለው አንድ ቦታ ተቀምጠው ሴት ተማሪን ሲለክፉ ወይም መጥተው ሲተናኮሉ ወይም ደብተር ሲቀሙ ሊሆን ይችላል። እንዲህ አይነት ነገሮች ይፈጸማሉ ያሉ ነገሮች ናቸው። ግን አንድ ወጣት ሴት እንዴት አድርጋ ነው በዚህ ላይ እርምጃ ልትወስድ የምችለው? መውሰድስ ትችላለች ወይ? አንዳንዴ የግለሰብ ውሳኔ ብቻ መሆን የለበትም የአካባቢው ሰው በሙሉ እናቶች፣ አባቶች ተሰብስበው ነው ለምንድን ነው ልጆቻችን ከጠዋት ጀምሮ ተሳቀው የሚውሉት የሚለው ለጸጥታ መረበሽ በሚል ፖሊስ ጋር ሄደው ሪፖርት ሊያደርጉ ይችላሉ። የአንድ ግለሰብ ሲሆን ምንድነው መሰለሽ ማስረጃ ምናምን የምትይው ነገር አለ አይደል? ሰብሰብ ብሎ ግን ማህበረሰቡ ነው ጸጥታችን ተነክቷል ብሎ ሲያቀርብ ግን የተሻለ መፍትሄ ይኖረዋል። እርግጠኛ ነኝ ከጠዋት ጀምረሽ ከቤትሽ ስትሄጂ ማለት ነው ከእዛ ከጠዋቱ ስለ መልክሽ ስለ አቋምሽ ስለ ምንሽ ስድብ የሚሆን ምስጋና እየሰማሽ የሚሆን ብሎ መሄድ ሁሌም ወደ ውጭሽ እንድታተኩር የሚያደርግ ነገር ነው። አስቀያሚ ነገር ይመስለኛል። ራስሽን መሆን እንዳትሽ የሚያደርግ ነገር ምናልባት ወንዶች ወደ ራሳቸው አምጥተውት ከጠዋት ጀምሮ ማለት ነው ከቤት ሲወጡ ሴቶች ተሰብስበው እግርህ እንደዚህ ነው፣ አካሄድህ እንዲህ ነው፣ ፀጉርህ ዛሬ እንዴት ነው ፊትህ እንዲህ ነው ቢሏቸው፣ እርግጠኛ ነኝ ሰቀቀን ይመስለኛል የሚሆነው እና ውስጥ የሰውን ውስጥ ይጎዳል። ሙዬ ወደ የት ነሽ እንደምናምን እያለም የሚውል ይሆናል። ግን ለምንድን ነው ይሄ ግን የሚያስፈልገው? ሰው መንገዱን ወጥቶ መንገዱን ውሎ ትምህርቱን ተምሮ መምጣት ሲችል የሚለውን ነገር ወላጆች በሙሉ ግን ሰብሰብ ብለው እርምጃ የሚያስወስዱበት ነገር ቢሆን ጥሩ ይሆናል። በእነሱ በኩል ቢሄድ በጣም ጠንካራ ይሆናል ብዬ በማሰብ ማለት ነው። ኦኬ። ሌላው ይሄ መንጠቅ፣ ደብተር መንጠቅ የመሳሰለ እሱ ንጥቂያ በሚለው ንብረት፣ ያንቺ ያልሆነ ንብረት ነጥቆ መውሰድ ማለት እሱ የሚያስቀጣ ነው። ለምንም ተደረገ ለምን ማለት ነው የፖሊስ ጣቢያ ስቴጅ ግን መጨረሻ ላይ ማአት ችግር ና ማአት ክስ ባለበት ሀገር ምናልባት ያንችን ክስ እንደ ክስ አያዩት ይሆናል፣ ደብተር ሽዛው ከተመለሰ። በእንደዚህ አይነት ጥቃቶች ላይ ፍርድ ቤቶች ቅጣት ቢሰጡ፣ ይህ እርምጃ በሴቶች ላይ የሚደርሱ ሌሎች ጥቃቶችንም ለመቀነስ ከፍተኛ ሚና ሊጫወት እንደሚችል የመብት ተሟጋቿ ሰማሀን ታምናለች። አንደኛ በእንደ ቀላል ጥፋት ቢሆን ተቆጥሮ ሬከርድ የሚያዙ ያን ሰው ሊያስደነግጣ ይገባል። ሁለተኛ ደግሞ ፖሊሶች ሁለተኛ ጊዜ ከተደገመ ግን እንደ ከበድ ያለ ጥፋት እናየዋለን የሚል እንኳን ትንሽዬ እንኳን ማስፈራሪያ ቢኖር ያ ሰው ይመለሳል። እንደ ቀላል ያየውም ማለት ነው። ማናገር ማነህ፣ ለምንድን ነው እንዲህ የምታረገው የሚለው ነገር ቢኖር ምናልባት ለሴት ተማሪዎች ወደ ትምህርት ቤት ሲሄዱ ያለውን ያስተካከላል። በሌላ በኩል ግን ወላጆችም የሴት ልጆቻቸውን አመለካከት በደንብ ጠንካራ አቋም እንዲኖራቸው በማድረግ ላይ በደንብ ማናገር አለባቸው። እንደዚህ አይነት ነገር ሲመጣ እንዴት ነው መያዝ ያለባቸው? ቆፍጠን ያለ አቋም አሳይቶ ማለፍ እና እንዳልሰማ አልፎ መሄድ፣ ማንነትን የሚለውን ነገር በደንብ ማሳየትም ጥሩ ነው። ወጣት ሴቶች ሊደርስባቸው በሚችል ጾታዊ ጥቃት ሰበብ ስላደረባቸው ስጋት የተመለከትንበት የዛሬው የወጣቶች አለም ዝግጅት ርዕሳችን የእስካሁኑ ነበር። ሳምንት በሌላ ርዕስ እንገናኝ። ልደት አበበ ነኝ። ጤና ይስጥልኝ።